የመሐመድ ሙርሲ ከዚህ ዓለም በሞት የተለዩበት መንገድ በራሱ ምን ይናገራል? ስለ ግብፅ ፖለቲካ ከሱ መሞት በፊት ቀደም ብሎ የነበሩ በተለይ የሙስሊም ብራህበሩ ሜምበር የሆኑ ወጣቶች ማለት ነው ብዙዎቹ የዩኒቨርሲቲ ተማሪዎች የነበሩ እንቅስቃሴ ወቅት ግን የሙስሊም ወንድማማቾችን ፖለቲካ ድረጅ ተደግፈው ተቃውሞና አክቲቪዝም የማቀንቀን ስራ ሲሰሩ የነበሩ የነበሩ ወጣቶች ናቸው። እንደሰበሰቧቸው ብዙዎቹ እስር ቤት የሚገቡ ሆነዋል። በሚደርስባቸው እያንዳንዱ የጤና ችግር እንግዲህ አንድ ሰው እስር ቤት ሲታስር እንቅስቃሴ አታበዛም፣ የተመጣጠነ ምግብ አታገኝም ወቅታዊ የሆነ የጤና ክትትል እድል አታገኝም። ብዙ ጊዜ ደግሞ የሚገጥመው ምንድን ነው? ሰዎቹ ይህ እነዚህ መንግስትን የሚቃወሙ ሰዎች ስለሆኑ የአብደል ፈታህ አልሲሲ ታማኝ የሆኑ ፓራሚሊተር የሚባሉት ሰዎች እስር ቤት እየመጡ ብዙዎችን ያሰቃዩ እንደነበረ የሚገልጽ ሪፖርት አለ። የሂዩማን ራይትስ ዎች መረጃውን አውጥቷል። እስረኞቹም እንዲህ የመሰቃየት አደጋ ሲከሰትባቸው፣ በተለይ ፍርድ ቤት የሚቀርቡበት ወቅት ይህን ጉዳይ አስመልክተው በግልጽ ለዳኞች ያሳዩ ይናገሩ እንደነበረ ቤተሰቦቻቸው ይህን ይዘው ደግሞ ወደ ዓለም አቀፋዊ ሚዲያ በመውጣት ጉዳዩን ዓለም እንዲያውቀው ሰው እንዲወያይበት ሀገራት ተጽዕኖ እንዳያሳድሩ ለማርቅጠት ተደርጓል። እንግዲህ መጨረሻውን እንዳየ ነው ትምህርት ያገኘው ምንም አይነት ድጋፍ እንዳልነበረ ያውም በስቶክ ህይወቱ እንዳለፈ ከሱ ቀደም ብሎ ደግሞ የነበሩት ግብፅ ውስጥ የሙስሊም ወንድማማቶት ፖለቲካል ፓርቲስ ውስጥ ከዚህ ቀደም ኃላፊ የነበሩ አንድ ሽማግሌ እንዲሁ እስር ቤት ውስጥ ሙተው እንደተገኙ የሚታወቅ ነው። ፍትሃዊ የሆነ የዳኝነት ስርዓት እንዳልነበራቸው የሚጠቅሱ መረጃዎች አሉ። ያለው የአልሲሲ አገዛዝ እነ መሐመድ ሙርሲን ወደ እስር ቤት ሲወስድ የነበረው ዲስኮርስ የህዝብን ነገር እንትን አልሰማችሁም፣ ህዝቡን እንዲገደል እንዲጨፈጨፍ አነሳስታችሁ ደም እንዲፈስ ምክንያት የሆናችሁት እናንተ ናቸው በሚል ነው እስር ቤት ያስገባው። በጊዜ ሂደት ግን ዲስኩሩ የተለየ ከለር እና ቀለም ይዘት እንዲኖሩ ሆኗል እና መጨረሻም ላይ ክሱ የነበረው አገር ከሃዲያን በሚል ተለውጦ የሞት ፍርድ ተፈቅዶበት እንደነበረ የሚታወቅ ነው። የመሐመድ ሙርሲ ሞት በግብጽ ፖለቲካ ላይ ምን አይነት ተጽዕኖ ሊያሳድር ይችላል? ሙስሊም ብራዘርሁድ የሚባለው እንቅስቃሴ አብዛኛዎቹ ሙስሊሞ የሚኖሩባቸው አካባቢ ላይ ማህበራዊ ለውጥ ለማምጣት እንቅስቃሴ ክሬት በማድረግ ወጣቶችን ኢንጌጅ በማድረግ የሶሻል ቼንጅ የማምጣት ነው። ሰዎቹ ለሪሊጅናቸው ሴንስቲቭ እንዲሆኑ የማድረግ የሚጥር ድርጅት ነው እና ዶክተር መሐመድ ሙርስ የሚባለው ሰው በእንቅስቃሴ ውስጥ ትልቅ ቦታ ያለው ግለሰብ ነው። እንግዲህ የሙስሊም ብራዘርሁድ መነሻው ግብጽ እንደመሆኑ መጠን እዛ አካባቢ ያለው ኢፌክት የአለም አቀፋ የሆነ ተጽዕኖና ኢምፕሊኬሽን ይኖረዋል። ስለዚህ አንድ የዚህ ሰውዬ በእስር ቤት ውስጥ መሞት ግብፅ ውስጥ ላሉት በተለይ የሙስሊም ብራዘርሁድ ፍልስፍና አይዲዮሎጂ አቀንቃኝ የሆኑ ሰዎች በአንድ በኩል ተስፋ ቆርጠው ከፖለቲካው በመውጣት ሌሎች ማህበራዊ የሆኑ ጉዳዮች ላይ ኢንጌጅ እንዲያደርጉ እንዲሳተፉና ፖለቲካን እንዲርቁ ሊሆኑ ይችሉ ይሆናል። ሁለተኛው የዚህ እንቅስቃሴ መሰረቱ አይደንቲቲ ነው። አይደንቲ ፖለቲክስ ነው። አደኝ ደብደይ አይደንቲ ፖለቲክስ፣ የማንነት ፖለቲካ በአብዛኛው የሚመሰረተው ሶስት ነገሮች ላይ ነው። አንደኛው ዘር ላይ ነው፣ ኢትኒሲቲ ነው። ሁለተኛው ሃይማኖት፣ ሪሊጅን ነው። ሶስተኛው ይሄ ናሽናሊዝም ነው። እና የእነዚህ ሰዎች መሰረት ሪሊጅን ነው። ሪሊጅን ከሁለቱ በተለየ ሰዎች ላይ የሚኖረው ሴንቲሜንታል ኮንቪክሽን፣ ሰዎችን ከማነሳሳት ሚሽን ከመስጠት አኳያ ጠንካራ ስለሚሆን ፓሲቭ ሆነው ፖለቲካው ከመውጣት ይልቅ የበለጠ ተጠናክረው አክረው ስርአቱን ለመለወጥ ለዓላማው ለመታገል በር ሊከፍት ይችል ይሆናል የሚል ሁለተኛ ስጋት አለኝ። ይሄ ጉዳይ ግን አልሲሲ የሚመሩት መንግስት ላይ የሚያሳድረው ተጽዕኖ ሊኖር ይችላል፣ ምንም ጥርጥር የለው። ምክንያቱም አልሲሲ በቅርቡ ተካሂዶ በነበረው የኮንስቲቱሽናል ሪፈረንደም እስከ ሁለት ሺ ሰላሳ ይመስለኛል ካልሰሳት ኮኝ የኮንስቲቱሽናል ሪፎርም ተካሂዶ ህዝቡ በጣም ከፍተኛ የሆነ ማጆሪቲ ድምፅ አገኝተው ህገ መንግስታዊ ስርአቱ እንዲለወጠ በማድረግ ለብዙ ጊዜ የመግዛት ፍልንትናቸውን አራዝመዋል። ሙስሊም ብራዘሩ ሀገር ወለድ የሆነ እንቅስቃሴ ነው። ማህበራዊ እንቅስቃሴ ነው። ፖለቲካዊ እንቅስቃሴ ነው እና በፍጹም ነቅሎ ሊያስወግደው የሚችል የሆነ እንቅስቃሴ ነው ብዬ አላስብም። አልሲሲ ዛሬ አይደለም የዛሬ ሀምሳ ዓመት ቢሰራበት፣ ምክንያቱም ትልልቅ አደረጃጀቶችን ሰርተዋል። ተቋሞችን ስታብሊሽ አድርገዋል። ወጣቶች ላይ ስሜት የማነሳሳት ስራ፣ የማደራጀት ስራ፣ ፕሮፌሽናል አሶሴሽኖች በዋናነት በተለይ ግብጽ ውስጥ ከሙስሊም ብራዘርሁድ ጋር እንደሚገናኙ ይታወቃል። በመሆኑም ለአልሲሲ አሁን ባለበት ሞሜንተም ሀገሯን እያስተዳደረ በሚፈልገው ወታደራዊ አገዛዝ ሊቀጥል የሚችልበትን ድል ሊያጨናገፉበት የሚችሉበት እድል ይኖራል ብዬ አስ ባለ ሁለተኛ ነገር ደግሞ እንቅስቃሴው ግብጽ ላይ ብቻ የተመሰረተ አይደለም። አሁን በቱኒዚያ ውስጥ የሬኔሰንስ ፓርቲ አለ። የሬኔሰንስ ፓርቲ የሚባለው ግብፅ ውስጥ ካለው ሙስሊም ወንድማማቾች ፖለቲካል ፓርቲ ወይም አይዲኦሎጂ ፍጹም የተለየ አይደለም። ነገር ግን አላማና ግቡ ቱኒዚያ ውስጥ ያለውን ህብረተሰብ አጀንዳ ሪፍሌክት የሚያደርግ ነው እና ግብፅ ውስጥ እንኳን አልሲሲ አቅምና ብቃቱ ኖሮት ከስር መሰረቱ ቢያደርቀው፣ ሌሎች አካባቢ እንቅስቃሴው ስላለ ቱርክን ጨምሮ ማለት ነው ያ ነገር አለመመለሱ ላይ እርግጠኛ መሆን አይቻልም። ዶክተር ሙከር ሚፍታህ በጣም አመሰግናለሁ።